የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሽብር ፈጠራንና ጽንፈኛ የሁከት ቡድኖችን ለማሸነፍ ግብፅ ለምታደርገው ጥረት አስተዳደራቸው ሙሉ ድጋፍ እንደሚሰጥ አስታውቀዋል። ከግብፁ ፕሬዝደንት አብዱላይ ፋታህ ኤልሲሲ ጋር ትናንት ሰኞ ዋይትሃውስ ቤተ መንግሥት ውስጥ የተገናኙት የአሜሪካው ፕሬዝደንት የሀገራቸውን የመከላከያ በጀት የሽብር ስጋቶችን መጋፈጥ በሚችል ሁኔታ እንደሚያሳድጉ ያላቸውን እቅድ ገልጸውላቸዋል። ላቲካ ሆክ ያጠናቀረችውን ዘገባ ሰሎሞን አባቴ ያቀርበዋል። እጅግ ከባድ በሆነ ሁኔታ ውስጥ ድንቅ ተግባር የፈጸሙ ሲሉ አሞካሽተዋቸዋል የአሜሪካው ፕሬዚደንት የግብፁን አቻቸውን። እናም ግብፅ በሽብር ፈጠራ ላይ ለምታካሂደው ፍልሚያ ዩናይትድ ስቴትስ ወታደራዊና ሌላም እርዳታ እንደምትሰጥ ተናግረዋል። ዶናልድ ትራምፕ ጦራችንን እጅግ ከፍተኛ በሆነ ደረጃ እያደስን ነው። አሁን ስላለንበት ጊዜ ሳስብ ይህ እርምጃ ምናልባት ካሳለፍንው ከመቼውም ጊዜ በበለጠ ሁኔታ ያስፈልገናል። እናም ክቡር ፕሬዝዳንት ልነግሮት የምፈልገው እዚህ ዩናይትድ ስቴትስ ውስጥና በእኔም ዘንድ አንድ ታላቅ ጓደኛና አጋር እንዳለሁት ነው። አብዱልፈታህ ኤልሲሲም የትራምፕን ጠንካራ ጸረ ሽብር አቋም እንደሚያደንቁ ተናግረው ድጋፋቸውን ሊሰጧቸውና ሊተባበሯቸው ቃል ገብተዋል። ሽብር ፈጠራን ለመጋፈጥና ለማስቆም የሚያስችል ስልት ለመንደፍ ግብፅና እኔ እጅግ በጠነከረ ሁኔታና ፍጹም በግልጽ ከጎንዎ እንቆማለን። ዋይት ሀውስ ቤተ መንግሥት ውስጥ የተካሄደው ፍቅር የበረታበት ስብሰባ ካይሮ ውስጥ ተፈጥረው የነበሩ ሁኔታዎችን ኤልሲሲ የያዙበትና ለመፍታት የተጠቀሙበት መንገድ ባልጣማቸው የቀድሞ ፕሬዚደንት ባራክ ኦባማ ዘመን ተቀዛቅዞ የነበረውን የሁለቱን ሀገሮች ግንኙነት በአዲስ ሁኔታ ያነቃቃ እንደሆነ ተነግሯል። ይሁን እንጂ ሁለቱም አስተዳደሮች ከካይሮ ጋር ያላቸው ግንኙነት የተለያየ መገለጫ ያገኘው እንዲያው ላይ ላዩን ባሉ ሁኔታዎች እንጂ መሠረታቸው ግን አለመናጋቱን ዋሽንግተን ዲሲ የሚገኘው የመካከለኛው ምስራቅ ጉዳዮች ኢንስቲትዩት ባልደረባው ፖል ሳሌም አመልክተዋል። ልብ በሉ በኦባማ አስተዳደር ወቅትም ቢሆን ግንኙነቶቹ በነበሩበት ቀጥለዋል። ለአጭር ጊዜ ተቋርጦ የነበረ ቢሆንም ወታደራዊ ድጋፍም ቀጥሏል። በስለላ ላይ ያላቸው ትብብር፣ የምጣኔ ሀብት ድጋፉ፣ ዲፕሎማሲያዊው መተጋገዝ ሁሉ ቀጥሏል። ከቪኦኤ ጋር ቃለ ምልልሱን በስካይፕ ያደረጉት ፖል ሳሌም ይልቅ ትራምፕ ስብሰባውን የራሳቸውን የፖለቲካ አጀንዳ ለማራመድ ተጠቅመውበታል ብለዋል። ኢጅፕት ስ ቢግስት አረብ ካንትሪ ስ ኢምፖርታንት ኢን ሪላሽንስ ዊት እስራኤል ዊት ፒስ ፕሮሰስ ግብፅ ግዙፏ አረብ አገር ነች። ከእስራኤል ጋር እንዲሁም በመካከለኛው ምስራቅ ውስጥ ለሚካሄደው የሰላም ሂደት አስፈላጊ አገር ነች። በአካባቢያዊ ዲፕሎማሲና ፖለቲካ ውስጥ ለሊቢያና ለሰሩያ ጉዳዮች አስፈላጊ አገር ነች። ከእስላማዊ መንግሥት ቡድን ጋር በሚደረገው ውጊያ ውስጥም አስፈላጊ አገር ነች። እናም ስብሰባው ብዙ ምክንያቶች፣ ብዙ ትርጉሞች ያሉት ነው። እናም ትራምፕ ማፍራት የሚችሉትን ያህል ቁጥራቸው የበዛ ወዳጆችን በመሸመት አዲሱን አስተዳደራቸውን ለመጀመር የፈለጉ ነው የሚመስለኝ። በሌላ በኩል ግን የአሜሪካና የግብፅ ልዩነት ይለወጣል ብለው የሚያምኑት ግብፃዊው የአልአህራም ተንታኝ አቴፍ አልሳዳዊ የትራምፕ አሜሪካ ትቅደም ፖሊሲ ያሰጋቸዋል። የትራምፕ አስተዳደር የውጭ ፖሊሲ የአሜሪካን ጥቅሞች በማስቀደም ላይ ያተኮረ ነው። አሜሪካ ትቅደም። አሜሪካ እንደ ድሮው አንድን ወዳጇን ለመደገፍ ወይም አንድን ፕሬዝዳንት ስልጣን ላይ ለማቆየት ስትል ብቻ የምታደርገው ነገር የለም። ሌላም ስጋት አለ። ትራምፕ በምረጡኝ ዘመቻቸው ወቅት ሲፎክሩ እንደነበረው አምርረው ቴል አቪቭ ያለውን ኤምባሲያቸውን ወደ ኢየሩሳሌም ካዛወሩ፣ እንዲህ ዐይነቱ እርምጃ ግብፅ በአካባቢው ላይ ያላትን ተጽዕኖ በእጅጉ ይጎዳዋል ይላሉ የአልአህራሙ ተንታኝ አቴፍ አልሰዳዊ።